በቀበና አደባባይ በርካታ ሕፃናትና ታዳጊዎች ለሩጫ ጥሪ የተደረገላቸው እንግዶች ደግሞ ለመመልከት ታድሟል። በጀርመኑ አምባሳደር ዮሐኪን ስሚድ በኃይሌ ገብረሥላሴና ገንዘቤ ዲባባ አስጀማሪነት ነበር ሩጫው የተጀመረው። ውድድሩ ከተጠናቀቀ በኋላ አምባሳደር ስሚድ ተከታዩን ብሏል። You will understand that this is a very special day for us to celebrate 25 years, a quarter of a century. ከእናንተ ጋር ሩብ ምእተ ዓመት ያስቆጠረውን የጀርመን ውህደት በዓል ስናከብር ልዩ እንደሚያደርገው ትገነዘቡታላችሁ ብዬ ተስፋ አድርጋለሁ። በዚህ አስደሳች ስነ ስርዓት በርካታ የአዲስ አበባ ከተማ ታዳጊ ወጣቶች ሲሮጡ ማየቴ በጣም ደስ ብሎኛል። ተደሰቱ። ለሁላችሁም መልካምን ሁሉ እመኝላችኋለሁ። እዚህ ላይ ልናስተውል የሚገባን ውድድሩ ሁለት ዓላማዎች አሉት። አንደኛው ከለበሳችሁት ከኔቲራ እንደምትረዱት አንድነት ፍትህና ነጻነት ሲሆን ሌላኛው ዓላማ ደግሞ የኦሎምፒክ ዓላማ ሆኖ ሁላችንም የምንሳተፍበትና ሁላችንም አሸናፊ የምንሆንበት ሩጫ ነው። ደስ ይበላችሁ። በዓሉን ከእኛ ጋር ስላከበራችሁም በጣም አመሰግናለሁ። Thank you very ውድድሩ ከታላቅ ሩጫ በኢትዮጵያ ጋር በመተባበር የተዘጋጀ ነበረና አትሌት ኃይሌ ገብረስላሴን አነጋግረ ነው ነበረ አንዱ ዓላማችን የጀርመን መዋሃድን ሀያ አምስተኛ አመት ምክንያት በማድረግ እየተካሄደ ነው ያለው። እንግዲህ ሌላው በዚህ አጋጣሚ በ14 እና በ16 ዓመት እድሜ ክልል ያሉትን ልጆች አሳትፎልናል ለወደፊት ለኢትዮጵያን የተካሉ የምንላቸው ካታጎሪ ነው ለነዛ ይሆናሉ የምንላቸው ልጆች እንኳን ባናገኝ የምንፈጥረው የውድድር መናቃቃት ለወደፊት ትልቅ እንትን ይሆንልናል እና ዋናው እንግዲህ ቅድም እንደነገርኩ የጀርመን ሀያ አምስተኛ ዓመት የመዋሃድ በዓል ነው፣ ደስ የሚል በዓል ነው። ወጣቷ ብርቅዬ ሯጭ ገንዘቤ ዲባባም የበዓሉ ታዳሚ ነበረች። ሩጫውን በማስጀመር ውድድሩን እንዴት አገኘሽ ዋልናት። ይሄ ውድድር በመደረጉ በጣም ደስተኛ ነኝ። ለታዳጊዎች ለተተኪዎችም ያው እድል ይፈጥራል ብዬ ነው ማስበው። በጣም ደስተኛ ነኝ ይሄ ውድድር በመዘጋጀቱ። ሩጫው የአራት ኪሎ ሜትር ርቀት የሚሸፍን ሲሆን ጥርሳቸውን ነክሰው የሮጡት አሸንፏል፣ የተቀሩት ደግሞ ፈታ ዘና ብለውበታል። ስሚያ ፉሚያ ተስፌ ይባላል። የመጣሁት ከሰላም ትምህርት ቤት ነው። ሩጫው በጣም አሪፍ ነበረ፣ ሌለ ገራሚ ነበረ። እንጃ እኔ እንጃ እኔ በጣም ደስ ብሎኛል። በቃ መናገር አልችልም። የ15 ዓመቷ ታዳጊ ወጣት ቤቴልሄም ዘሪሁን አንደኛ ወጣለች። በጣም ድካም አለው። ግን አየሩም ለእኔ በጣም ከብዶኝ ነበር፣ አዲስ ለሆንኩኝ ማለት ነው። ግን እዛ ውስጥ ሆኖ ጌታ ደርቶኛል እና አሸነፍኩኝ። የዛሬ ሩጫ እንደነሱ በደንብ ጠንክሬ ሰልጄ የሀገሬ ስም ለማስጠራት። በዓሉን አስታከን ኢትዮጵያውያን ከጀርመኖች ምን ይማራሉ ብለን የበዓሉ ታዳሚ የነበሩትን አቶ መርዳሳ ካሳይን ጠየቅናቸው። በተለይ ጀርመኖች የጠንካራ የስራ ባህል ስላላቸው ሁልጊዜ ጊዜ አትራፊ ናቸው ልልህ እችላለሁ። እና ሁሌ ደግሞ የምታተርፍ ሁልጊዜ ጠንካራ ሰራተኛ ከሆንክ ከራስ አልፈ ወደ ሌሎች ብሄድ ትችላለህ እና ጠንካራ ሰራተኛ ካልሆንክ ግን ራስህንም ማቋቋም ይከብዳል እና ጠንክረን እንድንሰራ፣ ከዛም አልፈን ለሌሎች ደግሞ መተረፍ እንድንችል አይቲንግ ይሄ ልንወርሰው የሚገባ ጠንካራ የጀርመን ባህል ነው ብዬ አስባለሁ። በዓሉ ከየፀውታው ከአንደኛ እስከ ሶስተኛ ለወጡት የተለያዩ ሽልማቶችን በማበርከት ተጠናቋል። ለዶቼ ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም